ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 22 2012 ዓ ም ዝግጅታችን ይጀመራል። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 22 2012 ዓም ዝግጅታችን ጀመረ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በፌስቡክ ላይቭም በቀጥታ ማዳመጥ ትችላላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይም እንገኛለን። ጤና ይስጥልን፣ እንደምናምሽታችኋል። እያስተናገድ ናችሁ ያለ ነው ሰሎሞን አባተና አዳኒ ፍሳዬን። በማዕከላዊ ጎንደር ዞን ጭልጋ ወረዳ አካባቢ ሰላም ለማስከበር የሚንቀሳቀስን ልዩ ኃይል አካባቢውን ለቆ ይውጣ የሚለው ጥያቄ ተቀባይነት የለውም ሲሉ የአማራ ክልል ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር ገልጸዋል። ግጭት ውስጥ ተኩስ ይከፈት ሰውቷል አላማው ምንድነው? እዛ አካባቢ አንደኛ የተረጋጋ ሁኔታ እንዳይፈጠር ማድረግ ነው። ሁለተኛ ወደ መተማ የሚወስደውን መንገድ መዝጋት ነው። ይህን በመዝጋት የአማራ አርሶ አደርና ባለሀብት ምርቱን እንዳይሰበስብ ሆን ተብሎ ስራዬ ተብሎ ታቅዶ እየተሰራ ያለ ስራ ነው። ከቅማንት አካባቢ በአካባቢው እማኝ ነኝ ካሉ ሰውም እንደዚሁ ድምፅ ይዘናል። በልዩ አይነትም ከተለያየ ቦታ የመጣ አርሳደር መሆኑ የሚታወቀው በፋኖ ስም እየተደራጀ ይመጣ ያን ፋኖ የሚባል አንፈልግም ነው እንጂ በፖሊስ በመከላከያ ህጋዊ ለሆነ ለመንግስት አቀል ቅማንት ማህበረሰብ ተነጥፎ ወይም ደግሞ ዝቅ ብሎ አክብሮ ነው የሚመጡት። በአብይ ርዕስ ዘገባዎችን ይዘናል፣ አብራችሁን ቆዩ። አሁን የሰዓቱን ዋና ዋና ዜናዎችን እናሰማለን። የናይጄሪያና የደቡብ አፍሪካ መሪዎች በመጤ የጥላቻ ላይ የተመሰረተ ግጭት እንዳይቀጥል ለማስቆም ተጨባጭ እርምጃ ለመውሰድ ቃል ገብተዋል። መሪዎቹ ይህን ያሉት የናይጄሪያው ፕሬዚደንት መሐመዱ ቡሐሪ ደቡብ አፍሪቃን በጎበኝበት ወቅት ነው። የናይጄሪያው ፕሬዚደንት ዛሬ ከደቡብ አፍሪቃው አቻቸው ሴሪል ራማፎሳ ጋር ስላደረጉት ስብሰባ ሲናገሩ ትህትናን የተላበሰ የግል ውይይት ነበር ብለዋል። ባለፈው ወር ደቡብ አፍሪቃ ውስጥ በተካሄደው ጸረ ፍልሰት ግጭት ቢያንስ 12 ሰዎች ተገድለዋል። አብዛኞቹ የደቡብ አፍሪቃ ዜጎች ናቸው ተብለዋል። በግጭቱ ምክንያት ናይጄሪያ በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪቃ እንዲመለሱ አድርጋለች። ሁለቱ መሪዎች በግል ተገናኝተው ከተነጋገሩ በኋላ ሁለቱ ሀገሮች ግጭቱ እንዳይቀጥል ጥረት የሚያደርጉ መሆናቸውን ቡሃሪ ጠቁመዋል። ይህ ዜና ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁ ከዋሽንግተን ዲሲ ነው። ክቡራትና ክቡራን አድማጮች፣ አሁን ማምሻውን በደረሰን ዜና የእሬቻን በዓል ለማደናቀፍ ሊውሉ የነበሩ የጦር መሳሪያዎችና ቦምቦችን በቁጥጥር ስር መዋሉን ፌዴራል ፖሊስ ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ኮሚሽኑ በመግለጫው የእሬቻን በዓል ለማደናቀፍ የተለያዩ አካላት የራሳቸውን አጀንዳ ለማስፈጸምና ለጥፋት ሊጠቀምባቸው የነበሩ የጦር መሳሪያዎችና ቦምቦችን ወደ አዲስ አበባ ሊገቡ ሲሉ በቁጥጥር ስር አውያለሁ ማለቱን መገናኛ ብዙሃኑ አስታውቀዋል። የጦር መሣሪያዎቹን ለማስገባት ሲሞክሩ የነበሩ ዘጠኝ ተጠርጣሪዎችም በቁጥጥር ስር ማዋሉን ኮሚሽኑ በመግለጫው ማመልከቱን ፋና ብሮድካስቲንግ ኮርፖሬሽን ካጠናቀረው ዘገባ ለማወቅ ችለናል። ዝርዝር ያለ መረጃ ዘግየት ብለን ይዘን እንመለሳለን። በዚምባብዌ የመንግስት ሆስፒታል የሚሰሩ ነባር ሐኪሞች መንግስት የኑሮ መሻሻልና የደሞዝ ክፍያ ጥያቄያችንን ካላሟላ ከዛሬ አንስቶ አድማ ለመጀመር ዝተዋል። ከአንድ ወር በፊት ጀምረው ተመሳሳይ ጥያቄዎችን በማንሳት አድማ ላይ ከቆዩት በመቶዎች የሚቆጠሩ የስራ ባልደረቦቻቸው ጋር ይቀላቀላሉ ማለት ነው። በደቡባዊት አፍሪቃ ይቱ ሀገር ባለው የተራዘመ ኢኮኖሚ ቀውስ በሰራተኞች በህክምና መሳሪያዎችና አቅርቦቶች እጥረት ምክንያት በሽተኞች በመንግስት ሆስፒታል ለመታከም አለመቻላቸው ተገልጿል። የነባር የሆስፒታሉ ሐኪሞች ማህበር ባወጣው መግለጫ በሚዘገንንና አሳፋሪ በሆነው የሥራ ሁኔታ ምክንያት ለመስራት አለመቻላችንን በይፋ ከመግለጽ ሌላ አማራጭ የለንም ይላሉ። የውጭ መንግስታት የፖለቲካ ተፎካካሪያቸውን እንዲመረምሩ ፕሬዚደንት ትራምፕ በይፋ እየጠየቁ መሆናቸው ተዘገበ። ይህ ተግባራቸው ግን ክስ ሊያስከፍትባቸው እንደሚችል ይህ ይቅርታ፣ ይህ ተግባራቸው ክስ ሊከፈትባቸው ይቻል እንደሆነ ምርመራ እንዲጀመር አድርጎ እያለ እያለ ነው በይፋ መንግስታትን የጠየቁት። ፕሬዚደንት ትራምፕ ዛሬ ማለዳ በዋይት ሀውስ ከተመደቡት ጋዜጠኞች ጥያቄዎች ቀርበውላቸዋል። ፕሬዚደንቱ በአውሮፓ የዘመን አቆጣጠር ባለፈው ሐምሌ ሀያ አምስት የዩክሬኑን ፕሬዚደንት ቮሎዲሚር ዞሎንስኪን በስልክ ሲያነጋግሩ ምን እንዲያደርጉሎት ነበር የፈለጉት የሚል ጥያቄ ሲቀርብላቸው፣ ባይደን ላይ ምርመራ እንዲጀምሩ ምክረ ሀሳብ አቀርባለሁ ብለዋል። ትራምፕ ከቅርብ ቀናት ወዲህ በፕሬዚደንታዊ የምርጫ ዘመቻ ከዲሞክራቶች እየቀደሙ ያሉትን ባይደንን መንቀፉን አጠናክረው ቆይተዋል። ኪየቭ በሚገኘው ቡሪስማ በሚባለው የኢነርጂ ኩባንያ ይሰሩ የነበሩ የጆ ባይደን ልጅ ሀንተር ባይደንን ሊያነካካ ይችል የነበረ ክስ እንዳይደረግ ባይደን ስልጣናቸውን ተጠቅመው ዩክሬንን አከላክለዋል ይላሉ ትራምፕ። ቻይና በባይደን እና በልጃቸው ላይ ምርመራ መጀመር አለበት ሲሉም ፕሬዚደንቱ አክለዋል። በኡክራይን የዩናይትድ ስቴትስ ልዑክ የነበሩት በቅርቡ ከስልጣን የተሰናበቱት ከርት ቮልከር በዩናይትድ ስቴትስ የተወካዮች ምክር ቤት ሶስት ኮሚቴዎች ፊት ቀርበው በዝግ ስብሰባ ለመጠየቅ በቦታው እንዳሉ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ከኡክራይኑ ፕሬዚደንት ጋር በስልክ ከተነጋገሩት ይዘት ጋር በተያያዘ ነው የሚጠየቁት። የሚቀርቡት ጥያቄዎች ትራምፕ ከዩክራይኑ ፕሬዝደንት ቮሎዲሚር ዘሌንስኪ ጋር ባደረጉት የስልክ ንግግር፣ ቮልከር ከስልጣን ጥሪው በኋላ ባደረጉት ነገር እና የትራምፕ የግል ጠበቃ ሩዲ ጁሊያኒ ከጉዳዩ ጋር በተያያዘ በፈጸሟቸው ተግባሮች ላይ ያተኩራል ተብሎ ይገመታል። ይህ ሁሉ የኡክራይኑ ርዕሰ ብሔር በቀድሞው ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንዲካሄድ ፕሬዚደንት ትራምፕ ወትውተዋል ከሚለው ጋር የተያያዘ ነው። ክሱ የመጣው አንድ ተቆርቋሪ ዜጋ ባለፈው ሳምንት ባቀረበው ስሞታ ምክንያት ነው። በርካታ የዋይት ሀውስ ባለሥልጣኖች በገለጹት መሠረት የኡክራይኑ ፕሬዚደንት ትራምፕ ከጉዳዩ ጋር በተያያዘ የግል ልኡካን ካሏቸው የግሌ ልኡካን ካሏቸው ሩዲ ጁሊያኒ እና ከዩናይትድ ስቴትስ ዋና አቃቤ ሕግ ዊልያም ባር ጋር እንዲገናኙ ወይም እንዲነጋግሩ ወትውተዋቸዋል ይላል ስሞታው። ቮልከር ስሞታው ይፋ ከሆነ ማግስት በፈቃዳቸው ከስልጣን ተሰናብተዋል። ጁሊያኒ ከኡክራይኑ ፕሬዚደንት ጋር እንዲገናኙ በማድረግ ተግባር ቮልከር ረድተዋል ተብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬን ፕሬዚደንት ጋር ባደረጉት የስልክ ንግግር ላይ የቅሬታ ማስታወሻ ባወጣው ውስጥ አዋቂና በዲሞክራቶች ላይ ጥቃታቸውን ማካሄዳቸውን ቀጥለዋል። መንግስትን በኃይል ለመለወጥ በሚደረግ ከባድ የክዳት ወንጀልም እየከሰሷቸው ነው። በሌላ በኩል ግን በከፈቱት ፕሬዚደንቱን ከሥልጣን ሊያስወግድ የሚችል ውጤት በሚኖረው ምርመራቸው ቀጥለዋል። ዴሞክራቶቹ ዋይት ሃውስ ሰነዶችን እንዲያቀርብ ለማስገደድም መጥሪያ እያዘጋጁ መሆናቸውን የሪፖርተራችን ፓትሲ ዊዳክስዋራ ዘገባ ይናገራል። ትዝታ በላቸው ታቀርበዋለች። ፕሬዚደንት ዶናልድ ትራምፕ ትላንት በቤተ መንግሥታቸው እንግዳ ነበረባቸው የፊንላንዱን አቻቸውን ሳኡሊ ሊሊስቶን እያስተናገዱ በነበረበት ወቅት እንኳ ያንን የሐምሌ የስልክ ንግግራቸውን ሹክ ብሎ ያወጣ ሰው ከመውቀስና ከመወረፍ ወደ ኋላ አላሉም። ይሄ ሰው አንድም ተሳስቷል አሊያም ፈጥሮ ያወራው ነው፣ ወይም ያንን መረጃ ላወጣው ሰው ያቀበለው ወይም ሹክ ያለው ሰው መታመን የራቀው ሰው መሆን አለበት። ያ ሰው ደግሞ ሰላይ በመሆኑ ይቺ አገር የዚያን ሰው ማንነት ማግኘት ይገባታል። ዴሞክራቶቹ እንደራሴዎች ፕሬዝደንቱን ከስራቸው ሊያስወጣቸው የሚችል የክስ ሂደት ወደ መመስረት የሚወስደውን ምርመራቸውን ቀጥለውበታል። የፕሬዝደንት ትራምፕ ከዩክሬኑ ፕሬዝደንት ጋር አድርገውታል የተባለው የስልክ ምልልስ የመጪው ምርጫ ተቀናቃኛቸው በሆኑት በጆ ባይደን ላይ አንዳች ቁሻሻ ለመፈለግ የተሞከረበት እንደነበር ተነግሯል። የተወካዮች ምክር ቤቱ የመረጃ ጉዳዮች ኮሚቴ ሰብሳቢ አደም ሺፍ ፕሬዝደንቱን በብርቱ አንቀው የያዙ ሰው ናቸው። ፕሬዚደንቱ ያንን መረጃ ባወጣው ሰው ላይ እየፈጠሩ የማያወሩት ነገር የለም። አንዳች ማስረጃ ይዘው መረጃ የሚያቀብሉ ሰዎችን በክህደት ይከሳሉ። መያዝ ያለባቸውም እንደ ከሃዲና ሰላይ ነው እያሉ ይናገራሉ። ይህ ደግሞ እማኝን የማዋከብ ጭፍን እርምጃ ነው፣ ሁከትን መቀስቀስ ነው። ፕሬዚዳንት ትራምፕ ይህንን እንቅስቃሴ ለማስተጓጎል ቢሞክሩ የፍትሕን ሂደት እንደ ማስተጓጎል እንደሚቆጠርባቸው ዴሞክራቶቹ አስጠንቅቀዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 22 2012 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ። በማዕከላዊ ጎንደር ዞር ጭልጋ ወረዳ አካባቢ የሚንቀሳቀሰው ልዩ ኃይል ይውጣ የሚለው ጥያቄ ተቀባይነት የለውም ሲሉ የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘሁ ተሻገር ተናግረዋል። ኃይሉ እዚያ ያለው ሰላም ለመጠበቅ እንደሆነ ተናግረዋል። ኃላፊው ለአሜሪካ ድምፅ አስተያየታቸውን የሰጡ የቅማንት ተወላጅ ነኝ ያሉ የአካባቢው ነዋሪ በበኩላቸው እንዲወጣ እየጠየቀ ነው። በልዩ ኃይል ስም ተደራጅቶ የመጣውን ፋኖ በመባል የሚንቀሳቀ ሰውን ኃይል ነው ብለዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። በማዕከላዊ ጎንደር ዞን ጭልጋ ወረዳ አካባቢ ፖሊስ ሰርጎ ገብ ብሎ በጠራቸው ታጣቂዎችና በክልሉ ልዩ ኃይል መካከል ግጭት ተከስቶ እንደነበር ይታወሳል። ከሰሞኑ ታዲያ ግጭቱን አስመልክቶ የአማራ ክልል የሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር ከአሜሪካ ድምጽ ጋር በነበራቸው ቆይታ የቅማንት ኮሚቴ ነኝ በሚል ስም አካባቢውን እያወከ ያለው ኃይል ልዩ ኃይል መግባት የለበትም የሚል አቋም መያዙን ጠቁመዋል። ይህንን ደግሞ እንደማይቀበሉት ነው የገለጹት። ፖሊሶቻችን ከአንድ ቀበሌ ወደ ሌላ ቀበሌ ወንጀለኛ ይዘው ሲንቀሳቀሱ መጀመሪያ ነፍሰ ገዳይ ነው፣ ወደ ሕግ ይዘው ሲመጡ ተተኮሰባቸው። አንድ ፖሊስ ተገደለብን። አሁንም መከላከያና ልዩ ኃይል ጮንጮቅ ለሚገኝ የልዩ ኃይል አባላት ቀለብ አድርሰው ሲመጡ ተኩስ ተከፈተባቸው። ግጭቱን በሰፊው ለማንቀሳቀስ ስለተፈለገ የተሰራ ስራ ነው። ከዛ በኋላ ወደ ልጆቹ ወደ ካምፕ ተመልሰው ሲገቡት ከበባ ተፈጸመባቸው። ከካምፓቸው ላይ ውርጅብኝ ነው የወረደባቸው። ራሳቸውን የተከላከሉት ግጭት ውስጥ ተኩስ ሲከፈት ሰው ሞቷል። አላማው ምንድን ነው? እዛ አካባቢ አንደኛ የተረጋጋ ሁኔታ እንዳይፈጠር ማድረግ ነው። ሁለተኛ ወደ መተማ የሚወስደውን መንገድ መዝጋት ነው። ይህን በመዝጋት የአማራ አርሶ አደርና ባለሀብት ምርቱን እንዳይሰበስብ ሆን ተብሎ ስራዬ ተብሎ ታቅዶ እየተሰራ ያለ ስራ ነው። አንደኛው ጥያቄ ልዩ ኃይል ከአካባቢ እንዲወጣ የሚል ጥያቄ ነው። አሁንም ደግሜ የምናገረው ልዩ ኃይሉ ከአካባቢ አይወጣም፣ ህግ ለማስከበር ይንቀሳቀሳል ስለዚህ ልዩ ኃይሉ ያለው አይክል ከተማ አለ። በአካባቢው ሰላም ለማስከበር እየተንቀሳቀሰ ነው ያለው። እየተተኮሰበት እራሱን እየተከላከለ ነው ያለው የነበረው። አሁን መከላከያ ቦታው ላይ ተገኝቶ ጉዳዩ ወደ መረጋጋት መጥቷል። በአጭር ጊዜ ውስጥ መኪና መንገዱን ለመክፈት ስራ እየሰራ ነው ያለው። የመከላከያ መኮንኖችም ለማገዝ ጥረት እያደረጉ ነው ያሉት። ስማቸው እንዲጠቀስ ያልፈለጉ የቅማንት ተወላጅ የሆኑ አስተያየት ሰጪ ከአካባቢው እንዲወጣ የጠየቁት ፋኖ በመባል የሚንቀሳቀሰውን ኃይል መሆኑን ይገልጻሉ። የሚወጋን ኃይል ነው፣ እኛን አንፈልግም። ያለ በልዩ ኃይል ስም በልዩ ኃይል ስም ከተለያየ ቦታ የመጣ አርሶ አደር መሆኑ የሚታወቀው በፋኖ ስም እየተደራጀ የሚመጣው ያን ፋኖ የሚባለ አጣን ፈልግም ነው እንጂ በፖሊስ በመከላከያ ህጋዊ ለሆነ ለመንግስት አካል የቅማንት ማህበረሰብ ተነጥፎ ወይም ደግሞ ዝቅ ብሎ አክቦ ነው የሚኖረው እንጂ የተለየ እንደዚህ አይነት ጀግንነት ወይም ደግሞ በሀገራችን እኛ ብቻ ነን መኖር የምንችለው፣ ሕግ እኛን አይገዛንም የሚል ወኒ እንኳን እንደዚህ አይነት ነገር ማስተባበያዎች ናቸው። አስተያየት ሰጪው እንደሚሉት ለግጭቱ መቀስቀስ ምክንያት የሆነውም ሲያወዛግቡ የነበሩ ሶስቱ ቀበሌዎች ወደ ቅማንት እንዲካለሉ የፌዴራል መንግስት ወስኗል የሚል መረጃ መሰራጨቱ መሆኑን እኒሁ አስተያየት ሰጪ ይናገራሉ። ተሰራጭ የተባለው መረጃ በፌዴራል መንግስት የተወሰነው ውሳኔ በክልሉ መንግስት ተቀባይነት አላገኘም የሚልም ጭምር መሆኑን አስተያየት ሰጪው አክለው ይናገራሉ።

አማራ ክልል ላይ አመራሩን ይዞ ውሳኔ ሰሞኑን ለማስተላለፍ የሆነ ተሰማ ስብሰባ አድርጎ ነበር ነው የሚባለው። በዛ ምክንያት ተወሰነ ሰዓት ታገሱን ማለት የማንነቱ ይሰጣቸው እንግዲህ በኋላ ይብቃ እንደ ሁሉም ብሔር ብሔረሰቦች ብቁል እንዲያገኙ የጠየቁት መብት ስለሆነ በሚል ማስተባበያ ተሰጥቶ ነበር ነው የሚባለው። በዛ ምክንያት መድረኩላ አዲስ አልስላሙ በሁለት ተካፍሎ ነበር። ከዛ በኋላ ለተወሰነ ሰዓት ይህ ሰጠን የሚል አቅጣጫ ይዘው ነው የወጡት ነው የሚባለው። ከፌዴራል መንግስት አቅጣጫ ተሰጧል ተብሎ መረጃ ደርሶን ነው ጸቡ መነሻ የሆነው እያልከኝ ነው? እና አሉባልታ ነው እኮ ማለት ነው። አሉባልታ ሊሆን አይችልም። ይሄ ነው ልጅ አይችልም። ምን አልባት በዚህ በዚህ ጥበብ ነው ነገሩ የተነሳው የሚል አንድምታ ስላለ ተጨባጭ የሆነ ነገር የለም ማለት ነው አሁንም። እሺ እንደ አሉባልታ ነው ያዘው። እና ዳይሬክት ሆን ተብሎ ይሄ ነገር ከተፈጸመ በኋላ የክልሉ ኃይል የፀጥታ ኃይሉን ይሄን የፋኖ የሚባለውን ቡድን አገባ፣ ካገባ በኋላ ጥቃት አደረሰ ለምን የአማራ ክልል የሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር በዚህ ተሰራጨ በተባለው መረጃ ላይ አስተያየት ሰጥተዋል። ፌዴራል መንግስት ይህን ቀበሌ ለዚህ አካባቢ ስጥ ይህን ቀበሌ እንዲመድ ብሎ ውሳኔ ማይሰጥ አስተያየት ማይሰጥ ኦፊሻሊ፣ ግን በግልጽ ምነግርሽ የፌዴሬሽን ምክር ቤት ጉዳዩን አውቀው እኛ የወሰንበትን ውሳኔ ከፍተኛ አናቆት ነው የሰጠው። እነዚህ ሶስት ቀበሌዎች ሌላ ቀበሌ ተሻግሮ የሚገኙ ቀበሌዎች ናቸው። ስለዚህ እነዚህ ሶስት ቀበሌዎች በቅማንት የራስ አስተዳደር ጥያቄ ውስጥ ሊገቡ የሚችሉበት እድል የለም። ለዛ ነው በ69 ቀበሌዎች ላይ ክልሉ 69 ቀበሌ ላይ የወሰነ ክልል ምክር ቤት ሶስቱን ቀበሌዎች አካቶ መወሰን የማይችልበት ምንም ምክንያት የለም። ስለ ሶስቱ ቀበሌዎችን መነጋገር ይቻላል። ሶስቱ ቀበሌዎች ወደ ቅማንት የራስ አስተዳደር ጥያቄ ይግቡልን ብሎ መከራከር እኮ ይቻላል። ይሄ እኮ አይደለም ወንጀሉ። ይሄ እኮ አይደለም ችግሩ ዘጠኝ ቀበሌዎች የሚደራጀውን አስተዳደር አደራጅቶ ተጨማሪ ቀበሌዎች አሉ ትክክል አይደለም፣ የክልሉ ምክር ቤት የወሰነው ብሎ ተቋማዊ በሆነ መንገድ መዋቅራዊ በሆነ መንገድ ጥያቄ አቅርቦ መታገል እኮ ይቻላል፣ መከራከር እኮ ይቻላል። ወደ ጦርነት መግባት ማያስፈልግም፣ ወደ ግጭት መግባት ማያስፈልግም፣ ህብረተሰብን ማስጨነቅ ማያስፈልግም። ህብረተሰቡ እኮ ጉሮምባውን ታንቆ ነው ያለው፣ በነገራችን ላይ ስለዚህ ይሄ ሶስት ቀበሌ ለምን ተጠየቀ የሚል ግምገማ የለኝም ኔ የክልሉ መንግስት ምገምገማ ማንኛውንም ጥያቄ መጠየቅ ይችላሉ። ግን ይሄ ወደ ግጭት መግባት የለበትም የፌዴራል መንግስትም አልወሰንም። የፌዴራል መንግስት መወሰንም አይችልም ምክንያቱም በሕገ መንግስቶቻችን የተቀመጠ አቅጣጫ ስለሆነ በክልሉ በክልሎች ህገመንግስት መንግስት ነው የራስን እድል በራስ የመወሰን በተለይ ደግሞ ከዚህ ከማንነትና የራስ አስተዳደር ጥያቄዎች ላይ የሚቀርቡ ጥያቄዎች በክልሎች ምክር ቤት ነው የሚወሰነው። ስለዚህ በዚህ መንገድ የተያዘ ነው እና በነገራችን ላይ የአማራ ክልል ከልክ በላይ ሄዶ የወሰነው ውሳኔ መሆኑ መታወቅ መቻል አለበት። ይሄ ጥያቄ ደግሞ የትቂት ጽንፈኛ የቅማንት ኮሚቴ አባላትና ከፍተኛ ገንዘብ የሚከፈላቸው ካለፈው ሳምንት ጀምሮ በማዕከላዊ ጎንደር ዞን ጭልጋ ወረዳ አካባቢ በነበረው የሰላም መደፍረስ የሰው ሕይወት መጥፋቱን፣ ንብረት መውደሙን ከሁለቱ ወገን አረጋግጠን መዘገባችን ይታወሳል። በዛሬው ዕለት አካባቢ ወደ ቀድሞ ሰላሙን መመለሱንና ተዘግተው የነበሩ መንገዶችን መከፈታቸውን ከክልሉ ፖሊስ ኮሚሽነር ያገኘሁት መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። አስቴርን ለዘገባዋ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የትንታኔ መጽሔት ይቀጥላል። ባለፈው አርብ በምስራቅ ጉጂ ሦስት ሰዎች በመከላከያ አባላት ተገድለዋል ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ምክንያቱ በአካባቢው ይንቀሳቀሳሉ የሚሏቸው የኦሮሞ ነጻነት ሰራዊት ናቸው በሚባሉ ታጣቂዎችና በመንግስቱ ወታደሮች መካከል የተነሳ ግጭት እንደሆነ ነዋሪዎቹ ተናግረዋል። ገልሞ ዳዊት ተጨማሪ አለው። ባሳለፍ ነው ሳምንት መጨረሻ አርብ ምሽት የኢትዮጵያ መከላከያ አባላት ሶስት ሰዎችን በምስራቅ ጉጂ ጎሮ ዶላ ወረዳ ራሮ ቀበሌ ማህበር ገለዋል ሲሉ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉ የራሮ ቀበሌ ማህበር ነዋሪ በጸጥታ ኃይሎች ተወስደዋል ስላሉት እርምጃ እንዲህ ብለዋል። ለሞት የተገደሉት አንደኛው ሽማግሌ ናቸው። ደደቼ መኤሳ ይባላሉ። ሁለተኛው የአስራ አምስት አመት ወጣት ነው። አብዱላሂ ጎሉ ይባላል። ሶስተኛ ካርቴ ኩቱራ ይባላል። የአስረኛ ክፍል ተማሪ ነው። ለምን እንደተገደሉ ደግሞ የሚታወቅ ነገር የለም። ያዟቸው፣ ከዚያ ያሰሯቸው። አርብ ማታ ተኩስ ተሰማ። በቃ ሰዎቹን ከሌሎች ታሳሪዎች ለይተው አውጥተው ገደሏቸው። ምንም የተነገረን ምክንያት የለም። እኚው ነዋሪ አክለው ተገለዋል ያሉት የጎሮዶላ ነዋሪዎች የዛሬ ሳምንት ረቡዕ መስከረም 14 2012 ዓ ም በጎሮዶላ በመንግስት የጸጥታ ኃይሎችና ና በአካባቢው በኦሮሞ ነጻነት ሰራዊት ስም በሚንቀሳቀሱ ኃይሎች መካከል ግጭት ከተፈጠረ በኋላ በጸጥታ ኃይሎች በቁጥጥር ስር ያዋሉ መሆናቸውን ተናግረው፣ ሰዎቹ ግን የታጣቂዎቹ አባል አልነበሩም ብለዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የሁለቱ የጉጂ ዞን ነዋሪዎች በአካባቢው የሚንቀሳቀሱ ታጣቂዎች ነዋሪዎችን እያገቱ መሆናቸውን ተናግረዋል። አቶ ቡጋሌ ደንቢ የቡሌ የወረዳ ወረዳ ነዋሪ ናቸው። በወቅቱ የህብረት ስራ ማህበራችን ስብሰባ እያከናውን ነበር። ከዚያ የኦነግ ታጣቂዎች መሆናቸውን የተናገሩት መጥተው ከበቡኝ። በአጠቃላይ ከሁለት መቶ በላይ ሰው ነበረ በስብሰባው ላይ እኔ ደግሞ የኮሚቴው ሰብሳቢ ነበርኩ። ከዚያ ተኩስ ከፍተው እኔን ቡርቃ ወደሚባል ቀበሌ ማህበር ወሰዱኝ። ከዚያ እንደ ማዘዣ ቦታ የሚጠቀሙበት ቦታ ወስደውኝ በእጅ የነበረውን አርባ ሺህ ብር፣ ሞተር ብስክሌት፣ ሽጉጥ ወሰዱብኝ፣ ደበደቡኝ፣ ብዙ እንግልት አደረሱብኝ። ከዚያ ለሃያ አራት ቀናት ካሰቃዩኝ በኋላ ለቀቁኝ። ያለው ሁኔታ በጣም አስቸጋሪ ነው። አቶ ቦጋሌ የተፈቱት በአካባቢው ሽማግሌዎች እርዳታ መሆኑን ተናግረው አሁንም ሁለቱ ኃይሎች የሚያደርጉት የተኩስ ልውውጦች የአካባቢውን ነዋሪ ሰላም እየነሳ ነው ብለዋል። በእነዚህ ታጣቂዎች ሕይወታቸው ያለፈ ሰዎች አሉ። እኛ የምናውቃቸው ለምሳሌ ከድር ምሊቃ የሚባል አባላቸው የነበረ ሰው ሚስጥራችንን አወጣህ ብለው እኚህ ታጣቂዎች ገድለውታል። አቶ አቁም ሳጉቱ በምስራቅ ጉጂ አካባቢ በኦሮሞ ነጻነት ሠራዊት ስም የሚንቀሳቀሰውን የታጣቂዎች ቡድን ምክትል መሪ መሆናቸውን ይናገራሉ። የአካባቢው ነዋሪ እሳቸው በሚመሩት ቡድን ላይ ስለሚያነሳው ክስ እንዲህ ብለዋል ወራን ብል ስማ ኦሮሞ ሩሞ ውመተ ሂሳብ ቀብሳ የኦሮሞ ነጻነት ሰራዊት የሚፋለምለትን ሕዝብ ህዝብ መቼም ቢሆን አይጎዳም። ሰራዊታችን በእንዲህ አይነቱ ድርጊት ተሳትፎም አያውቅም። ምናልባት እኚህ ሰዎች የጠላት አጋዥ ሆነው ተሳትፎ ከሆነ እንጂ ውሸት ነው። ሰራዊታችን በእንደዚህ አይነት ነገር አልተሳተፈም። አቶ አቁምሳ ግን ለጠላት ያግዛሉ ባሏቸው ሰዎች ላይ እርምጃ መውሰዳቸውን አልሸሸጉም። በአካባቢው የሚንቀሳቀሰውን የመከላከያ ኃይልን ጨምረው የማረኳቸው ሰዎች እንደነበሩም ገልጸዋል። የትግልክል የምንላቸውን እኚን ሰዎች በአጠቃላይ ከሁለት መቶ በላይ ይሆናሉ። ማርከናቸው ስልጠና ሰጥተናቸው መልሰናቸዋል። በሰባቦሩ ወረዳና በጎሮ ዶላ ስድስት የመከላከያ ኃይል አባላትን ማርከን ራሳቸውን እንዲያስተካክሉ አስጠንቅቀን መልሰናቸዋል። የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ አርብ ዕለት በጎረዶላ ወረዳ ተከሰተ ስለተባለው ግድያ ተጠይቀዋል። በእውነት ስለ ግድያው ምንም መረጃ የለኝም። ነገር ግን ጠላት እንኳን ቢሆን በጦርነት ላይ ቢማረክ በሕግ አግባብ ነው የሚዳኘው። ቢቆስል እንኳ ታክሞ ከዚያ በኋላ በሕግ እንዲጠየቅ ይሆናል እንጂ ይዞ መግደል በፍጹም አይፈቀድም። ኮሎኔል አበበ የኦሮሚያ ፀጥታና ደህንነት ቢሮ የመከላከያ ኃይል በተለያዩ የጉጂ ዞን አካባቢዎች የሚሰራውን የሰላም ማስከበር ስራን ከሀገር መከላከያ ሚኒስቴር ጋር እየተከታተለ ነው ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት አዛዥ በጉጂ አካባቢ የመንግስት የጸጥታ ኃይሎችን ማርከን ለመንግስት በሰላም መልሰናቸዋል ያሉትን ግን በፍጹም አሳት ነው ሲሉ ውድቅ አድርገዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ለዘገባው እናመሰግናለን። ኢቦላ እንደገና አንሰራርቷል። በበርካታ የአፍሪካ ሀገሮች በፍጥነት እየተስፋፋ ነው። በተለይ በዲሞክራቲክ ኮንጎ ሪፑብሊክ ያለው የወረርሽኙ ሁናቴ የከፋ ነው። በቅርቡ የዩናይትድ ስቴትስ የጤና ባለሥልጣናት ወረርሽኙ የተቀሰቀሰው የኮንጎ ሰሜን ምስራቃዊ የድንበር አካባቢ ጎብኝተዋል። የዩናይትድ ስቴትስ ልዑካን ለአካባቢው ማህበረሰብ መድኃኒቶችን አድርሰዋል ተስፋም ሰጥተዋል። ይሁን እንጂ አሁንም የወረርሽኙ ይዞታ እጅግ አሳሳቢነቱ እንዳለ ነው። ከባለሥልጣናቱ ጋር የተጓዘው ዘጋቢያችን ሚል አርኬጋ ዘገባ አጠናቅሯል። ቆንጅታ ታቀርበዋለች። በምዕራባውያን በብዛት የማይዘወተር ጉዞ ነው። በድቅድቅ ደን አሁንም አሁንም እሳተ ገሞራ በሚፈነዳበት አካባቢ በጠመዝማዛና ና አቧራ መንገዶች ተጉዞ ነው ቡታይምቤ መንደር የሚደረሰው። እዚህ መንደር በእጅ መጨባበጥ የለም። ሰው ትከሻ ለትከሻ በማጋጨት ነው ሰላምታ የሚለዋወጠው። ጫማዎች፣ እጆች በየጊዜው በበሽታ አምጪ ተህዋሲያን ማጥፊያ ይጸዳሉ። መንደሯ የሚገባ ሰው ሁሉ ትኩሳቱ ይለካል። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትሩ አሌክስ አዛር ቡቴምቦ የኢቦላ ሕመምተኞች ሕክምና ማዕከልን ሲጎበኙ የመጀመሪያ ጊዜያቸው ነው። ቡቴምቦ ገዳዩን ቫይረስ ለማጥፋት የሚካሄደው ዘመቻ ዋና ግንባር ነች። እጅግ አሳዛኝ ሁኔታ ነው። በተለይም ደግሞ እንዲህ ብዙ ልጆች ማየት በጣም ያሳዝናል። ከሁሉም በላይ ያስደነገጠኝም ያ ነው። ግን ደግሞ ከገመትኩት በላይ ተስፋም አግኝቼበታለሁ። ወረርሽኙ የተቀሰቀሰው ባለፈው እንደ አውሮፓውያን ሁለት ከአሁን ቀደም ከተከሰቱት ሁሉ በአስከፊነቱ ሁለተኛ ነው። ከሶስት ሺህ በላይ ሰዎች በቫይረሱ ተይዘዋል። ከሁለት ሺህ በላይ ሞተዋል። ታዲያ ለዚህ ቫይረስ ፍቱን መድኃኒት እየተገኘ መሆኑ ተስፋ ሰጥቷል። ቫይረሱን ከተቋቋመ ሰው ደም ሁለት አዳዲስ መድኃኒቶች ተሰርተዋልና የዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ብሔራዊ ተቋም ዲሬክተሩ ዶክተር አንቶኒ ፋውቺ እነዚህ አዳዲስ መድኃኒቶች እንዲሰሩ ከረዳው ስብስብ ውስጥ ተካፍለዋል። መድኃኒቱ ሙሉ በሙሉ ፍቱን ባይሆንም በጣም ይሰራል ነው ያሉት። ፍቱን ያልከው እንደሆን መድኃኒቱን የወሰደው ሰው ሁሉ ይድናል ማለት ይሆናል። በሽታው በጣም ጠንቶባቸው የሚመጡና ምንም አይነት መድኃኒት የማይረዳቸው ሰዎች ይኖራሉና፣ ያ እንዳለ ሆኖ ግን ከእነኚህ ከሁለቱ መድኃኒቶች አንዱ የተሰጠው የኢቦላ ታማሚ በበሽታው የመሞት እጣው በከፍተኛ ደረጃ እንደሚቀንስ ግልጽ ነው። በአካባቢው የበዛ ጥርጣሬ መኖሩ ሌላ ችግር ነው። ኢቦላ ቫይረስ አይደለም፣ ሰው የሰራው መርዝ ነው ብለው የሚያምኑ አንዳንድ ሰዎች አሉ። ከአሁን ቀደም ታሞ እዚህ ሕክምና ማዕከል የገባ ሰው በአስከሬን ሳጥን ነው የሚወጣው የሚል የተሳሳተ ጥርጣሬ በማህበረሰቡ ዘንድ ተዛምቶ ነበር። ያን ለመቀየር ብዙዎች ትልቅ ጥረት እያደረጉ ናቸው። አንዲቱ ሙሊያንዛ ሂዩጌት ትባላለች። ሞኖክሎናል አንቲበዲ 1 ን በሚባለው ሙከራ ላይ ያለ መድኃኒት ታክማ ሙሉ በሙሉ ከኢቦላ ቫይረስ ተፈውሳለች። ዛሬ በየመንደሩ እየተዘዋወረች ቤተሰቦችን፣ የታመሙ ሰዎች በሽታው ሳይጠናባቸው በጊዜ ህክምና ወደሚገኝበት እንዲሄዱ ትመክራለች። የአካባቢው የጸጥታ ሁኔታ ሌላው ከባድ ችግር ነው። የምስራቅ ኮንጎን ድንበር አካባቢ ለመቆጣጠር የሚፋለሙ ከአንድ መቶ በላይ ታጣቂ ቡድኖች አሉ በዚያ አካባቢ የጤና ሰራተኞችን ደህንነት መጠበቅ መቋረጥ የማይችል ስራ ነው የዓለም የጤና ድርጅት ረዳት ዲሬክተር ሶሰፋል ያስረዳሉ በሺዎች የሚቆጠሩ የደህንነት ችግር ሁናቴዎች ተከስተዋል። የጤና ሰራተኞች እንቅስቃሴ በተቋረጠ ቁጥር ደግሞ ቫይረሱ እየተባዛ ይሄዳል። እንደዚያ ሲሆንም ደግሞ ስርጭቱን ለመቆጣጠር ብዙ አቅምና ጊዜ ይጠይቃል። ዩናይትድ ስቴትስ ጸረ ኢቦላ ክትባትና መድኃኒት ለመስራት የሚውል ከ300 ሚሊዮን ዶላር በላይ መድባለች። የጤና ሚኒስትሩ አዛርም የእሳቸው ጉብኝት አሜሪካ አካባቢውን ለመርዳት ያላትን ቁርጠኝነት ያሳያል ብለው ተስፋ ያደርጋሉ። ኢቦላ ሰዎችን ማጥቃት ሲጀምርም ነበር፣ አሁንም እስከ መጨረሻው ታማሚ ድረስ እንኖራለን በዚህ የማህበረሰብ ጥረት ውስጥ መሳተፋችንን እንቀጥላለን። የኔ ጉብኝት ያን ሐቅ ይበልጡን በማጠናከር ከረዳ ደስታ ይሰማኛል ብለዋል ሚኒስትሩ። አመሰግናለሁ ቆንጂት። ወደ ተከታዩ የመጽሔት ርዕስ እናልፋለን። በደቡብ አፍሪካ በሚኖሩ ናይጄሪያውያን ላይ ጥቃት ከደረሰ ከሳምንታት በኋላ የናይጄሪያው ፕሬዚደንት ደቡብ አፍሪካ ሄደዋል። ፕሬዚደንት ሙሐመዱ ቡሃሪና የደቡብ አፍሪካቻቸው ሲሪል ራማፖሳ ሐሙስ ዕለት በደቡብ አፍሪካው የመጤ ጥላቻ ላይ ተጨባጭ እርምጃ ለመውሰድ ቃል ገብተዋል። የቪኦኤዋ አኒታ ፓውልን ዘገባ የደንገረመው እንደሚከተለው አዘጋጅተዋለች። የናይጄሪያ ፕሬዚዳንት ሐሙስ ዕለት ከደቡብ አፍሪቃው አቻቸው ጋር ባለፈው ወር ደቡብ አፍሪቃን ስላተራመሰውና ለአስራ ሁለት ሰዎች ሞት መንስኤ ለሆነው የጸረ ስደተኞች ብጥብጥ ዙሪያ ግላዊ ውይይት አድርገናል ሲሉ ተናግረዋል። በግጭቱ ምክንያት ናይጄሪያ በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪቃ እንዲመለሱ አድርጋለች። ፕሬዚዳንት ቡሃሪም ከፕሬዚዳንት ራማፎሳ ጋር ከተነጋገሩ በኋላ በቀጣይ የሚመጣን ደም መፋሰስ ለማቆም መስማማታቸውን አስታውቀዋል። እንደዚህ ያለው ተቀባይነት የሌላቸው አጋጣሚዎች ለወደፊቱ እንዳይፈጠሩ ለማገድ አብረን ለመስራትና ተጨባጭ እርምጃዎችን ለመውሰድ ወስንናል። ራማፎሳ እንዲህ ያብራሩታል። በሁለቱ አገሮች መካከል መላዎችን መዘየድ እንዳለብን ተስማምተናል። አለመረጋጋትን የሚጠቁሙ የቅድመ ማስጠንቀቂያ ዘዴዎችን እናመቻቻለን። እነዚህ ነገሮች እንዳይደጋገሙ ለማረጋገጥ በፈጠነ ሁኔታ እርስ በርስ የምንጠቋቋምበት መንገድ እንቀይሳለን። በተመሳሳይ መልኩም በተለያዩ ደረጃዎች እንተባበራለን፣ በፖሊሲ ደረጃ እንዲሁም በደህንነት መረጃ ማጋራት በኩልም። የሲግናል ሪስክ የፖለቲካና የደህንነት አደጋ አመራር አማካሪ የሆኑት ተንታኙ ራያን ካሚንግ እንደዚህ አይነት ስብሰባዎች ወሳኝ የሆኑ ዲፕሎማሲያዊ ዘዬዎችን ያመላከታሉ ይላሉ። በዚህ ውስጥ ያለው ቁልፍ መሻሻል ደቡብ አፍሪካና ናይጄሪያ ይህንና ሌሎች ሁለቱን ሀገራት እየፈተኑ ያሉ ተግዳሮቶችን በዲፕሎማሲያዊ መንገድ ለመፍታት ምላሽ መስጠታቸው ነው። እንደዚህ ያሉ የዲፕሎማሲያዊ ተሳትፎች አሁንም ውጤታማ ናቸው። ሁሉም ሰው በዚህ ደስተኛ ላይሆን ይችላል። በሁለቱ አገራቶችና መንግስታት መካከል ያለው የትብብር ስሜት በሁለቱም ሀገራት መካከል ላለው የተካረረ ግንኙነትና ብሔራዊ ስሜት ወቅቱን የጠበቀ አስፈላጊ አጸፋዊ ምላሽ ነው ብዬ አስባለሁ። ከኔን ጋር ክለውም ከህብረት ጥንካሬ ይመጣል ይላሉ። ሁለቱ ሀገራት በአፍሪካ ትልቅ ምጣኔ ሀብት አላቸው። በአፍሪካ አገራቶች መካከልም የንግድ ትብብር በማድረግ የሀገሪቷን ጥንካሬ በማጎልበት ዓለም አቀፉን ጥገኝነት የመቀነስ መፍትሄ እየሻቱ ነው። ራማፎሳም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ አፍሪካን ባለማካተቱ ግልጽ የሆነ ትችት አሰምተዋል። ክላብ የተባበሩት መንግስታት የጸጥታ ምክር ቤት ጉባኤ መንግስታዊ አወቃቀሩ መቀየር እንዳለበት ሁለታችንም ተስማምተናል። የተባበሩት መንግስታት የጸጥታ ምክር ቤት ጉባኤ የጥቂት አገራት ቡድን ብቻ በመሆን ውክልና ለመስጠቱ ተቀባይነት የለውም። ስለዚህም ውክልና እንፈልጋለን። አፍሪካ እንድትወከል እንሻለን። ፍትሃዊነት የተሞላበት መደላደል እንሻለን። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ጉባኤ ውስጥ ፍትሐዊ ውክልና እንሻለን። በዚህ ጉዳይ ላይ ግልጽና ቁርጠኞች ነን። የቡሃሪ የሶስት ቀን ጉብኝት በሁለቱ ሀገራት መካከል የሚካሄድ ህብረ ብሔራዊ ኮሚሽንና የንግድ ፎረም ተሳትፎን ያካትታል። በደቡብ አፍሪካ ትልቋ ከተማ ጆሐንስበርግም ነዋሪነታቸውን በጆሃንስበርግ ያደረጉ ናይጄሪያኖቹን ያገኛሉ። አመሰግናለሁ አኒታ፣ እንዲሁም ኤደን ለዚህ ዘገባ። ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው እንዲሁም በናይልሳት ቪኦኤ 24 ላይ እንገኛለን። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ያለን፣ በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ዝግጅታችንን ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ ማግኘት ትችላላችሁ። የቪኦኤን አፕም በነጻጭ ናችሁ፣ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩልም ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡ እንጋብዛለን። ፕሮዲውሰር ብራን ኃይሉ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ቴክኒሻያን አልሳንቶስ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባትና አዳነች ተሳየንን። አሁን ወደ ተከታዩ ዘገባችን እናልፋለን። ወደ አምቦ በመንገድ ግንባታ ምክንያት የምንኖርበትን የመንግስት ቤት ቶሎ እንድናፈርስ መወሰኑ ቅሬታ አሳድሮብናል ሲሉ አንዳንድ የአምቦ ከተማ 03 ቀበሌ ነዋሪዎች ተናገሩ። ግንባታው ከ100 በላይ አባወራዎችን ስለሚያስነሳ ቤት አልባ ያደርገናል ብለዋል። የከተማው ከንቲባ ተወካይ አቶ ቱፋ አብዲ ቤቶቹ እንዲነሱ የተወሰነው የመንገዱ ግንባታ ተቋራጭ የግንባታውን ቦታ ባለማጽዳታቸው አቤቱታ በማቅረቡ ነው ሲሉ ተናግረዋል። ከቦታው የሚነሱ አቅመ ደካማና ቤት የመስራት አቅም የሌላቸውን ለይተን ጊዜያዊና ዘላቂ መፍትሔ እንሰጣለን ብለዋል። ናኮር መልካ ተጨማሪ ዘግዛለች። በአምቦ ከተማ ዜሮ ሦስት ቀበሌ በተለምዶ አራዳ ተብሎ በሚጠራው ስፍራ በአዲስ የመንገድ ግንባታ ምክንያት ቤታችን እንዲፈርስ ተወስኗል ይላሉ ለደህንነታችን እንሰጋለን በማለት ስማቸውን ያልገለጹ አንዳንድ የቀበሌው ነዋሪዎች የከተማ አስተዳደሩ ውሳኔ ከአንድ መቶ በላይ አባወራዎችን ይጎዳል ብለዋል ቤቶቹ በመፍረሳቸው ሊደርስብን ይችላል ስላሉትም ችግር አብራርተዋል ልማት እንዳለ እናውቃለን ልማቱ ተቃዋሚ አይደለንም ለግለሰብ ግምቱን ሰጡ እንጂ ቦታውን አልሰጡም የግለሰብ ቤት የሆነ ያ የግለሰብ ቤት አፍርሰው የት ይሰራል? አፍርሰን የት እንሄድ? የሀገርን እድገት የሚጠላ ሰው የለም። እንደ ሀገር መልካም ነው። ስንት መስዋዕትነት የተከፈለበት ነገር፣ ግንዛቤ የሌለው ነገር ባይሆን ጥሩ ነው። አቅም ደካሞች እናቶቻችን አሉ፣ አባት እናት የሌላቸው ልጆች አሉ። መስዋዕትነት የተከፈለበትን ዜሮ ላይ አድርገው አሁን ተነስ። ሰዎች ተደናግጠው፣ ግማሹ ግፊት ያለበት ስኳር በሽታ ያለበት ብዙ ነገር አሁን ችግር ላይ ያለን ሰዎች አለን እና ቤተሰቦቻችን ነው፣ ተወልደን አድገንበታል። ቅድሚያ ግን ምንም ነገር ሳይደረግ አሁኑ ተነስ ተብሎ፣ ግማሹ ብታየ ብቻውን እያወራ ነው የሚሄደው ስለ እውነት ነው። የምልህ በጣም ችግር ሆኖብን እኛ ጭንቀት ውስጥ በዚህ በሁለትና በሶስት ቀን ውስጥ የምናየው ነገር በጣም በጣም በጣም አሳሳቢ ነገር ሆኖብናል። ልማት እንፈልጋለን፣ እንሰራለን። እኛ የጠማንም ልማት ነው። በፊትም ልጆቻችንም አሁን ስንት ስም የሚያገኙት ልማት ቢኖር ኖሮ ጥሩ ይሆኑ ነበረ። አሁን የጠላ ነው ምንድን ነው? እኛ ሰርተን የምንተዳደርበት ስለሌለን መጠለያ ስለሌለን ደሀ ሆነን ነው በቀበሌ ቤት ያለ ነው። ከተማ አስተዳደሩ ስለ ቤቶቹ መፍረስ ጥቂት ወራት ቀደም ብሎ አላሳወቀንም ካሉ በኋላ አሁንም ቢሆን ያደርግልን ይገባል የሚሉትን ገልጸዋል። እኔ ምለው አንደኛው ቀበሌ ቤት ውስጥ ያለው ትርፍ ቦታ ካለው በዛችን ላይ እንዲኖር፣ የግል ስም ከሆነ አፍርሶ በምትኩ ቦታ ተሰጥቶት እስከሚሰራ ድረስ የጊዜ ገደብ እንዲሰጠው። ለጋር ላይ ያለው ነገር ማንም ሰው እንደ አዲስ አበባ ላይ መዲናን ብትሆን ማንም ሰው አይፈናቀልም። የስራውን ባለቤት ዋና እናንተ ናችሁ። የምትፈናቀሉበት ቦታም የለም ትኖራላችሁ። እና አሁን ደግሞ ጥሩ ጅምር ነበረ። ቤቶች አሉ ይባላል ቤቶች ጥሩ ጥሩ የመንግስት ተቋማት አለ እንደ አምቦ ዩኒቨርሲቲ ትልቅ ለሀገሪቷ ባለውለታ የሆነ በተለይ ለምዕራብ ሸዋ ማለትም ለአምቦም መቶ ቤትም ገንብተን እነዚህ ህዝቦች እንደው እንዳይበተኑብን ሰብስበን አንድ ላይ እንይዛቸዋለን ብሎ ተስፋ ይሰጡናሉ። ያ ተስፋ የሚመጣው ዛሬ አወያዩና በማግስቱ ነው። ይህ ህዝብ ምን ሆነ? ህዝቡ ደግሞ ከቄው ከተነሳ ከድሩ ይፈናቀላል፣ ተጎረቤቱ ይለያል፣ ውሃ የለም፣ ማብራት የለም። በህዝቡ ላይ ትልቅ ተጽዕኖ ነው የሚደርሰው። ያ ተጽዕኖ ተቋቁሞም ለምን መውደቂያ አይሰጠውም? መሬት ለምን አልተሰጠም ነው? አሁንም የህዝቡ ቁጣ ግምትም ያላገኘ ለምን ግምት በትክክል ተገምቶ የሚነሳ ከሆነ ግምት ለምን አይሰጠውም ነው? አዲስ ቦታ ላይ ቤት ሊሰራልንም ሆነ የመኖሪያ ቤት መሬት ሲሰጠን ጉርብትናና ማህበራዊ ህይወታችንን ባገናዘበ መልኩ እንዲሆን እንጠይቃለን ብለዋል። ይህ ሁሉ እስኪሆን በቀበሌ አመራሮች የሚደርስብን ማስፈራሪያና ዛቻ ይቁምልን ሲሉም ተናግረዋል። የከተማው ከንቲባ ተወካይና ማዘጋጃ ቤት ኃላፊ አቶ ጡፋ አብዲ ቅሬታው ተገቢ ነው ካሉ በኋላ ወደዚህ አማራጭ እንድንገባ አስገድዶናል ያሉትን እንዲህ ይገልጻሉ። አሁን ዜሮ ሶስት ቀበሌ ውስጥ የተነሳው ቅሬታ ትክክል ነው። እነዚህ ሰዎች ደግሞ አብዛኛው ከእጅ ወደ አፍ ኑሮ ያላቸው ሰዎች ገበያ ውስጥ ሰርቶ በየእለቱ በሰሩት ነገር የሚተዳደሩ በአብዛኛው ከተጀመረ አሁን አራተኛ ዓመቱ በአራት ዓመት ውስጥ ስራው ከሀያ ፐርሰንት በታች ነው አሁን ያለው። ይሄ ለምንድን ነው የተጓተተው? ችግሩ የህዝብ ችግር አይደለም። አመራሩ ኮሚቴድ ሆኖ ራሱን ለዚህ ሰጥቶ ህዝቡን ኤቨን ካሳ የወሰዱ ሰዎች ካሳ ወስደው ለሁለት ዓመት ያክል ካሳ በወሰዱበት ውስጥ ኖረዋል። ይሄ የሆነበት ምክንያት ደግሞ መሬትን ሸንሽኖ ያለመስጠት ነው። ከዚህ የተነሳ ኮንትራክተሩ ለብዙ ክሳራ ስለተዳረግኩኝ ይሄንን ስራ አልቀጥልም፣ የኮንትራክት የሚነቱን አቋርጣለሁ ወደምል መደምደሚያ እየመጡ ስለሆነ እና ከተማ አሳደሩን ሲከሱ አሁን በወቅቱ ያለን አመራር ተወያይተን የደረስንበት ይሄ ልማት ከአምቦ መነሳት ማለት ትልቅ ውርደት ነው። ልማቱ ከዚህ መነሳት ስለሌለበት የራሱን ቤት አፍርሷል ሰው አቶ ቱፋ ችግሩን በጊዜያዊነትና ዘላቂነት ይፈታል በማለት ያስቀመጧቸውን የመፍትሄ ሀሳቦች አብራርተዋል። አቅም ያላቸው ቤት ተከራይቶ እንዲወጡ ወጥቶ ቀስራ እንኳን ሰርቶ መኖር የሚችል አቅም ያለው ሰው ወቶ ተከራይቶ እንዲሁ ለሶስት ወር ለአራት ወር እንዲከራይ አቅም የሌላቸውን መክረት የማይችሉ ታማሚዎች ካሉ ደግሞ ቀበሌው አጣርቶ ሊስታቸውን እንዲሰጠን እኛ ደግሞ የቤት ክራይ ተፈልጎ የክራይ ውሉን ከባለቤቶቹ ጋር መዘጋጃ ውል ገብቶ ተፈራርሞ ሰዎቹን ጊዜያዊ መጠለያ እንዲያገኙ ለማድረግ ነው እየሰራ ያለ ነው። ለነዚህ አቅም ለሌላቸው ሰዎች ደግሞ እየተሰራ ያለው ከመቶ አባወራ በላይ ለሚሆን ሰዎች እየተዘጋጀ ነው ቤት ነው የሚሰራላቸው። አቅም ለሌላቸው ነው የሚሰራው። ቤት መስራት ለሚችሉት ደግሞ በማህበር ተደራጅተው የመኖሪያ ቦታ እንዲሰጣቸው፣ ኦረዲ ሁሉ ነገር አልቋል። ካሳ ተከፍሎ መሬቱ እየተሸነሸነ ነው ያለው ምንድ ነው እነሱ ያልናቸው፣ ለአንድ ወር፣ ለሁለት ወር ለአምቦ ልማት ብላችሁ ተቸገሩ ነው ያልናቸው። አብዛኛው በዚህ ነው ያለን። ቤቱን እያፈረሰ ነው ያለው። ብዙዎቹ ጥግ ያሉት ትንሽ ቦታ ያላቸው ካለ ለጊዜው ዳስ ሰርቶ እዛው ለጊዜው እንዲኖሩ እና ለቀጣይነት ግን አሁን በምናመቻቸው ሁኔታ ዘላቂ መፍትሄ እንዲያገኙ እየሰራ ነው ያለን። ቤቶቹ በቶሎ እንዲነሱ ቢነገርም የጊዜ ገደቡን ያልገለጹት ኃላፊው ከዛቻና ማስፈራሪያ ይልቅ በስምምነት የሚከናወንበት ሁኔታ ላይ ውይይት ማድረጋቸውን ገልጸዋል። መንገዱ የሚያልፍባቸው የግለሰብና ንግድ ቤቶች በከፊል ካሳ ተከፍሏል፣ ለቀሩትም በመተማመኛ ደብዳቤ እንዲያፈርሱ ተደርጓል ብለዋል ተወካዩ። ከዚህ ጋር ተያይዞ የታሰሩ ግለሰቦች እንዳሉ የሚወራውም ከእውነት የራቀ ነው ሲሉ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን ለዘገባው እናመሰግናለን። አሁን ባህልና ማህበረሰብ። አለባቸው ደሳለኝ ከሀገር የወጡ ታሪካዊ ቅርሶችና ሰነዶችን ለዓመታት ሲሰበስብ የቆየ ነዋሪነቱን ለንደን ላይ ያደረገ ኢትዮጵያዊ ነው። የምሽቱ ባህልና ማህበረሰብ እንግዳ ነው። አቶ አለባቸው ከሀያ ዓመታት በላይ በሆነ ጊዜ ውስጥ ከምድረ አውሮፓ ያሰባሰባቸውን የኢትዮጵያ ቅርሶችና ታሪካዊ ሰነዶች ወደ ሀገር ለማስገባት የያዘውን ጥረትና የገጠመውን ፈተና በቀደመ ፕሮግራም አጫውቶን ነበር። ይህንኑ አስመልክቶ ለኢትዮጵያ ባህልና ቱሪዝም ሚኒስትር ለዶክተር ሂሩት ካሳው በጻፈው ግልጽ ደብዳቤ መነሻ ከአቶ አለባቸው ጋር ያደረግነውን ቃለ ምልልስ የመጨረሻ ክፍል ቀጥሎ ይዘናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው አቶ አለባቸውን ያወያየው። ወደ ምልልሳቸው እንለፍ። አቶ አለባቸው ቀደም ብለው እንደ ገለጹት ለባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ከጻፉ በኋላ እርሳቸው ከሰጡት ምላሽ ዋና ዋና የሚሏቸውን ነጥቦች ባጭሩ ይነግሩናል። ምን አይነት ሀሳብ ነው ያቀረቡት? ሚኒስትሯ ያሉት በእውነት እጅግ በጣም የምትመሰገን ኩሩ ኢትዮጵያዊ ነህ፣ ላደረግካቸው ነገሮች በሙሉ ኢትዮጵያ መንግስት ለአንተ ሊሰጥህ የሚችላቸውን ድጋፎች ሁሉ እንደማይነፍግና ወደፊትም እነዚህ ቅርሶች አንተ በምትፈልገው ሁኔታ መዘጋጀት ይችላሉ። አገር ውስጥ የምትፈልግ ከሆነ ለብሔራዊ ሙዚየም ታስረክበዋለህ፣ የማትፈልግም ከሆነ የራስን ምርጫ በተመለከተ ንገረን አሉ። በሀገሪቱ ውስጥ ትልቅ የሆነ ናሽናል አርካይቭ መክፈትና አንድ ትልቅ የግል ሙዚየም ማዘጋጀት እንደምችልም እንደምፈልግም ነገርኳቸው። በዚህ ወቅት ሶስት አማራጮችን ነበር ያቀረብኩላቸው። አንደኛ የኢትዮጵያ መንግስት ለጊዜው እነዚህ ቅርሶች ሊያርፉ የሚችሉበትን የመንግስት የሆነ ቤት ሊሰጠን እኛ ሙዚየም ለመገንባት እስከምንችልበት ጊዜ ድረስ ያለውን ጊዜ ተጠቅሞ እንዲረዳን፣ ያ የማይቻል ከሆነ ደግሞ ሙዚየም ልንገነባ የምንችልበት ቦታ እንዲሰጠን ያም የማይቻል ከሆነ ደግሞ ለንደን ውስጥ የኢትዮጵያ ቅርስ ማበልጸጊያ ማዕከል ተቋቁሞ በዚያ ውስጥ ቅርሶቹ በተገቢው ቦታ ጥበቃ እየተደረገላቸው በኢትዮጵያ መንግስት በኩል ማንኛውም እርዳታ እየተደረገ ለመላው ለኢትዮጵያ ወዳጆች እና ለትውልድ ኢትዮጵያኖች አገልግሎት ሊሰጥ የሚችልበት አንድ ሙዚየም እንዲከፈት ጠይቄያቸው ነበር። እሳቸው ግን የመረጡት ኢትዮጵያ ውስጥ መጥተህ ጊዜያዊ ቤት ሰተነ እዚያ ቤት ውስጥ አንተ እንድታዘጋጅ እናደርጋለን ብለው ቁጥር አንድን ነው የመረጡት፣ ማለት ነው። እሳቸው በመረጡት መሰረት ተስማምቼ፣ እኔ ቅርሶቹን ይዤ ወደ ኢትዮጵያ ለመግባትና የሙዚየም ስራውን ለመጀመር ነበረ። ከዚያ በኋላ ምንም መልስ አላገኘሁም። በየትኛውም አቅጣጫ ባለስልጣኖቹ ጋር ለመድረስ የሚያስችል አቅም አልነበረኝም እና በዚህ ሁኔታ እሳቸው እንዲያውቁት ግልጽ ደብዳቤ ለእሳቸው እንዲደርስልኝ ያሳወቅሁት እንጂ በመጥፎ መልኩ አይደለም ያንን ነገር ለሳቸው ያቀረቡ መልካም ከጽሁፎ ጠቅሳለሁ። አቶ አለባቸው፣ ክብርት ዶክተር ሂሩት ይህንን መልእክት ጽፍሎ እጅግ በጣም ባዘንና በተሰበረ ልብ በመሆኑ ከፍተኛ የሆነ ልባዊ ቅርታ ጠይቃለሁ ሲሉ ነው የሚንደረደሩት። ለሀያ ዓመታት በተለያዩ አለም ክፍሎች የተበተኑትን በግል ጥረቶ የሰበሰቧቸውን የኢትዮጵያ ቅርሶች ለንደን በሚገኘው የኢትዮጵያ ኤምባሲ በመገኘት መጎብኘታቸውንና ተስፋ መስጠታቸውን ያመሰግኑና ነገር ግን ወደሚፈልጉት ቦታ መድረስ አለመቻሉን ነው ቅሬታ ያቀረቡት። እንዲያውም ወደ አገሮ ከተመለሱ ከተወሰኑ ወራት በኋላ በወቅቱ ያቀረብኩትን ጥያቄ አግባብነቱ ናም ነው ይላሉ። በጽሁፎ የላኩልኝ የድጋፍ ደብዳቤ ደርሶኝ እኔ ብቻ ሳልሆን በመላው ዓለም የኢትዮጵያ ቅርስና ታሪክ ተቆርቋሪ ኢትዮጵያውያን ሁሉ ከፍተኛ ደስታና ፎይታ ሰጥቶን ነበር፣ ይላሉ። በሚኒስትሯም በኩል ለሚመለከታቸው ክፍሎች ያቀረቡትን ደብዳቤ አያይዘው ልከውልናል። ምንድን ነው ይህን ተስፋ ያመነምነው? ነው ሁኔታው በታሰብ መልኩ እንዳይሄድ ያደረገው ይላሉ። እርሶ እስከ ተረዱ ድረስ አሁንም እንግዲህ አሉላ፣ እኔ ከሀገሬ ከወጣሁ ሀያ ስድስት ዓመቴ ነው እና ኢትዮጵያ ውስጥ ያለውን የአሰራር ነገር አላውቅም። ግን በዚህ አገር ባየሁት መሰረት በሰለጠነ ሁኔታ አንድ ጥያቄ ቢያንስ በጣም ዘገየ ቢባል ከሁለት ወር፣ ግፋ ቢል ከሶስት ወር እንኳን በጣም ረዥሙን የምትለው የማይበልጥ ነገር ነው። ስለዚህ ይሄ መንግስታዊ ድጋፍ የሚያስፈልገው ነገር ስለሆነ በማለት ነበረ። አሁን ግን ስድስት ወር ካለፈው በኋላ ተስፋ የመቁረጥና ወይንም ደግሞ እስከዚህም ጊዜ ድረስ አዘጋጅተንልህ በዚህም ጊዜ እንድትመጣ ተዘጋጅ፣ እንዲህ እንዲህ እንዲህ አርገንልሃል የሚል የጊዜ ገደብ የለውም። እሳቸው ብቻ የጻፉልኝ ለእኔ ያው ደብዳቤውን እንደተመለከትከው የማበረታቻ እና ለከተማ አስተዳደሩ በአስቸኳይ ይሄ ነገር እንዲፈጸም የሰጡት ውሳኔ ነው እና እንግዲህ የከተማ አስተዳደሩ የአዲስ አበባ ከተማ አስተዳደር እስካሁን ድረስ የወሰዳቸው እርምጃም የለም። ከእኔም ጋር ምንም አይነት ግንኙነት አላደረገም። እና በዚህ መሰረት ነው ስጋቴ እየጨመረ ሄደ። ደግሞ ከስራ ብዛት የተነሳሳቸውም ስለሚደራረብባቸው ይህን ነገር የረሱት መሰለኝ። እና እኛ ሁላችንም እዚህ የምንገኝ ኢትዮጵያኖች ይሄ ቅርስ ወደ ሀገራችን ቀብቶ የሁላችንም ኢትዮጵያኖች የአባቶቻችን መታሰቢያ ስለሆነ በክብር ሊቀመጥ የሚችልበትም ለጎብኚዎች ለቱሪስቶችም ሆነ ለሀገር ውስጥ ላሉ ኢትዮጵያኖች በተለይ ለዚህ ትውልድ መሰረታዊ የሆኑ ነገሮች በመሆናቸው ለዛ ነበረ የጓጓ ነው። እንግዲህ ለመስራት ካለን ጉጉት አኳያ ነው መጨረሻ ላይ ተስፋ ሊያስቆርጠን የቻለው ብዬ ነው የሚገምተው ነው። መልካም። አቶ አለባቸው እንደገለጹት ከብዙ ጥበቃ በኋላ ተስፋው የመነመነ መሆኑን ይህንንም በዝርዝር አስቀምጠዋል። ሚኒስትሯ ለከተማው አስተዳደር የላኩትንም ሆነ ከለንደን ኤምባሲ በአምባሳደር ፍስሐ ሻውል የተላከውን ደብዳቤ አያይዘው የላኩትን ተመልክቻለሁ። የባህል ሚኒስትሯን ዶክተር ሂሩት ካሳውንን ጨምሮ በየደረጃው የሚመለከታቸውን ክፍሎች የቀረቡትን ሀሳቦችና አወያይ ጭብጦች አንስተን እንመለሳለን። በደብዳቤው መነሻነት አሁን ያሉበትን ሁኔታና ለዚህም መሰረት የሆነውን የኢትዮጵያን ቅርሶችና የታሪክ ሰነዶች ስብስቦን በተመለከተ ጀምር ያደረግነው ውይይት በቀጠሮ እናሳድራለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ስጥልኝ። እሺ፣ እኔም እጅግ በጣም አመሰግናለሁ አቶ አለባቸውን አሰናበትን። አመሰግናለሁኝ። አሉላም ግን አላሰናበትም እዚሁ ስቱዲዮ አቆያለሁኝ። እንግዲህ ከአቶ አለባቸው ቅሬታ አዘል ጥያቄ በኋላስ የሚመለከታቸው ወገኖች ምላሽ ሰጡ ይሆን? አሉላ ስቱዲዮ ውስጥ አጠገቤ ነው ያለው። ምን ሆነ? ልክ ነው ሰለሞን። አሁን ቀደም ብሎ እንደተሰማው ከአቶ አለባቸው ጋር ያደረግነው ቃለ ምልልስ ከቋጨን በኋላ ከሚመለከታቸው ወገኖች በተለይም ደግሞ ግልጽ ደብዳቤው ባልተለመደ መልኩ ማለት ይቻላል አድናቆትና ምስጋና ጭምር ያዘለ ግልጽ ደብዳቤው የተጻፈላቸውን የባህልና ቱሪዝም ሚኒስትሯን ዶክተር ሂሩት ካሳውን አግኝቼ በጉዳዩም ላይ ሁነኛ ምላሽ ሰጥተውኛል። ቅርሶቹን በለንደን ኢትዮጵያ ኤምባሲ ውስጥ በተዘጋጀው ኤግዚቢሽን ተመልክቻለሁ። አቶ አለባቸው ከራሳቸው ከኪሳቸው እያወጡ የተዘረፉ ቅርሶችን በመግዛት ሰው ነው የሰበሰቧቸው። ይሄ ደግሞ ለኢትዮጵያ ትልቅ ባለውለታ ናቸው። እጅግ በጣም የሚደነቁ ሰው ናቸው። እዛ በተነጋገርንበት መሰረት ስንመለስ ሁለት አማራጭ ነው ያቀረብንላቸው። አንዱ አማራጭ ቅርሶቹን እኛ ተረክበን ወደ ብሔራዊ ሙዚየም ማስገባት ነበር የታሰበው ሁለተኛው እሳቸው ያቀረቡት አማራጭ ግን ኢትዮጵያ ውስጥ ቤት ከተሰጠኝ ሙዚየም አደራጅቼ ደጉት ማድረግ የሚል ነው። የእሳቸው ምርጫና የእኛ ምርጫ ቢሆን ወደ መጨረስ ይቻል ነበር። ብሔራዊ ሙዚየም አስገብቶ ማደራጀት ይቻል። የእሳቸው ምርጫ ግን ቤት ተሰጥቷቸው አዲስ ነው የፈለጉት። እንግዲህ ቤት አዲስ አበባ ላይ ተሰጠኝ ነው እና ይሄን ለማድረግ ደግሞ ያው እንደምታውቀው አዲስ አበባ ላይ ከፍተኛ የቤት እጥረት ያለበት ከተማ ነው። እኛም ማድረግ የምንችለው በቅርስነት የተያዙ ቤቶችን ቅርስ ናቸው ብለን የያዙ ናቸው ቤቶችን አንዱ ቅርሶች መጥተው እዛ በሙዚየምነት እንዲደራጁ ነው የፈለግን እና በጥያቄያቸው መሰረት ይዘንና የመጣን የቤት ስራውን እንደመጣንም መጣንም ለክቡር ከንቲባ አቅርበናል። እሳቸውን በጣም ደስተኛ ናቸው። የቢሮ ኃላፊ በተገኙበት ተፈልጎ እንዲሰጣቸው የቤት ስራውን ሰጥተዋል። የባህልና ቱሪዝም ቢሮም ይህም ስራ እየሰራ ነው። በጣም ብዙ ሂደቶች አሉ አለባቸው። ትንሽ መታገስ ያስፈልጋል። የቤት ጉዳይም ስለሆነ የተረዳዋቸው። እሳቸው ያላቸው ጉጉት በጣም ከፍተኛ ነው። በነገራችን ላይ እሳቸው በራሳቸው ኑሮ ላይም ትንሽ ተጽዕኖ ያሳድረ ነው ድረስ ነው መስዋዕት የከፈሉት ቤታቸውን በቅርስ ሞልተው ቤተሰባቸው በስነ ስርአት እንዳይኖሩም ተጽዕኖ ያደረጉ ናቸው። ለቅርሶቹ ትልቅ ቦታ ሰጥተው ማለት ነው። አድማጮች፣ ከዶክተር ሂሩት ካሳው ጋር ሰፋ ያለ ውይይት ነው ያደረግነው። በቅርሶች አሰባሰብ ና አያያዝ ጭምር የተነሳውን ርዕስ ገፋ አድርገን እንሄዳለን። ታዲያ በእሁዱ የራዲዮ መጽሔት ነው የምናገኛችሁ። በርከት ያለው አዝናኝና ቁም ነገር አዘል ዝግጅቶች የሚጠብቋችኋል። አሁኑ አመሰግናለሁ። እንግዶችን መልካም ምሽት። አሁን ወደ ተፈጥሮ አካባቢ መስከረም አያ ከትናንት በስቲያ ዓለም አቀፍ የቡና ቀን ሆኖ ውሏል። ዛሬ በዓለም ዙሪያ ለሀምሳ ሀገሮች ቡና አንድም የሕልውናቸው ዋስትና ነው፣ አንድም በምጣኔ ሀብታቸው ውስጥ ያለው ቦታ በዋዛ የሚታይ አይደለም። ቡና ዛሬ ለበርካታ ጉዳዮች፣ ለምግብነትም የሚውል ቢሆንም በእያንዳንዷ ቀን ሦስት ቢሊዮን ኩባያ ሲኒ፣ አይደለም ያልኩት ኩባያ ቡና እንደሚጠጣ መቼም ሳይሰሙ አልቀሩም። አስራ ሁለት ሚሊዮን ገበሬ ቤተሰቦች ኑሯቸው፣ ዕጣ ፈንታቸውም ቡና ላይ የተመሠረተ ነው። ዓለም አቀፍ የቡና ቀን እንዲህ ክብር አግኝቶ ከአምራች እስከ ተጠቃሚ እንዲከበርበት በዓለም አቀፍ የቡና ድርጅት የተወሰነው የዛሬ አራት ዓመት ነበር ለጊዜው የቀኑ ምንጭ ባይታወቅም የዛሬ ሠላሳ ስድስት ዓመት የጃፓን የቡና ማኅበር ታላቅ ዝግጅት እያደረገ ያስተዋውቅ እንደነበረ የታሪክ መረጃ አለ። ሌሎችም አገሮች ይህንን የቡና ቀን ያከብራሉ። በተለያዩ ቀኖች ግን ብሔራዊ የቡና ቀንም አላቸው። የቡና እናት ኢትዮጵያ ብሔራዊ የቡና ቀን አላት ይሆን? ወደፊት እናያለን። ሙሉ ጊዜያቸውን ሙሉ ሕይወታቸውን ለቡና ሰጥተው የሚሰሩ ሳይንቲስት ይዣለሁ። ታደሰ ወልደማርያም እባላለሁ። አሁን የሚሰራበት መስሪያ ቤት ኤንቫሮንመንት ኮፊ ፎረስት ፎረም የሚባል መንግሥታዊ ያልሆነ ድርጅት ነው። አካባቢና ቡና ደን መድረክ ማለት ይቻላለን። በተጨማሪም አነስተኛ ገበሬዎችን የሚያገዝ አገር ውስጥ ባሉት ቡና ዳፊት ድርጅት የተቋቋመ ቡና ቀላ የበጎ አድራጎት ድርጅት የሚባል አለ። እዛ ላይም ኃላፊነት ትሰራለ። በተጨማሪ እንግዲህ ቡና ቀላ ምናልባት በአንዳንድ አካባቢዎች ነው የሚታወቀው። ሰፋ አድርጎ ለማስተዋወቅ ያህል በተለይ በምዕራብ ኢትዮጵያ ወለጋ ኢሉባቦር አካባቢ በስፋት ይታወቃል መሰለኝ። ጅማ አካባቢ በቅቤ የራሰ የቡና አቅርቦት እንደሆነ አውቃለሁ። እጅግ በጣም ይጣፍጣል። ትክክል ነው። የቡና እንግዲህ ሲጀመር ኢትዮጵያን ቡና ከመጠጣት በፊት በመብላት ነው የተጀመረው እንደ ምግብነት ወይ በተለያየ ባህላዊ መልኩ። ቡና ቀላን በቅቤ የተጠበሰ አይነት ቡና ነው። ትልቅ ባህላዊ እሴት አለው። ባህላዊ ባሌው አለው። በተለይ በኦሮሞ አካባቢ በገዳ ሰዓት በተለያየ ሁኔታ ትልቅ ያለው ነው። ቡና ላይ የሚሰሩ ድርጅት ሰዎች ስለሆኑ ደግሞ ይህንን ስም መርተው እያቋቁመ እነሱንም እያገዝባቸው ነው። ቆንጆ ስም ነው እንግዲህ ቡና ሀብታም ከመሆኑ ሀብታም ከማድረጉ በተጨማሪ እሱም ከመነሻው ጀምሮ ነግረውኛል። ሲፈጠርም በቅቤ ራሰ ሀብታም ነው ማለት ነው ቡና ትክክል ነው። እስቲ ስለዚህ ለዓለም አቀፍ የቡና ቀን ትንሽ እንነጋገር ዶክተር ታደሰ ስለሚሰሩበት መድረክና ስለ ቡና ቀላ ቡና ላኪ ድርጅቶችም እንደዚሁ እንነጋገራለን። ምንድን ነው ለመሆኑ ይሄ ዓለም አቀፍ የቡና ቀን ለምን አስፈለገ? እንግዲህ ዓለም አቀፍ የቡና ቀን ስለ ቡና ብዙዎቹ ያው ቡና ጠዋት ተነስቶ ከመጠጣት ውጭ ስለ ቡና ብዙም ላያውቁ ይችላሉ። አመራረቱን ከየት ተነስቶ እንዴት እነሱ ጋር እንደሚደርስ የተወሰኑ ሰዎች ብቻ ሊሆኑ ይችላሉ የሚያውቁት። እና የዚህ አይነት መታሰቡ በእነዚህ በተለያዩ ኤቨንቶች የተለያዩ ዝግጅቶች ሲኖሩ፣ ከቡና ጋር ተያያዥነት ያላቸው ከአመራረቱ ተፈልቶ እስከሚቀርብ ድረስ ያለውን ፕሮሰስ ከሱ ጋር የተገናኙ ነገሮች፣ ብዙ ነገሮች ሊነገሩ ስለሚችሉ የበለጠ ቡና ተጠቃሚው ካወቀ የበለጠ ከየት እንደመጣ ሲያቅ አመራረቱ ሲያቅ በማህበራዊም ሆነ ለአካባቢ ያለውን አስተዋጽኦ የሚያስከትለውንም ጉዳት ደግሞ አውቆ በእውቀት ላይ የተመሰረተ ግብይት የሚያደርግ ከሆነ የተሻለ ዋጋም ለአንባሾቹ ለቡና አመራረቱም ዘለቄታዊነት አስተዋጽኦ ሊያደርግ ይችላል የሚል ግምት ነው ያለኝ። በላይ በኩል ዶክተር ታደሰ እንግዲህ እኛ በእድሜያችን ስናውቅ ጀምሮ ቡና ለኢትዮጵያ ትልቁ ሀብቷ ነው። ገንዘብም የሚያስገኝላት ትልቁ ምንጯ ቡና ነው። ምንድን ነው ቡና የሚገኝበት ሁኔታ ዛሬ? በአሁኑ ጊዜ በተለይ በዓለም አቀፍ ገበያ ችግር ምክንያት ብዙ ገበሬዎች ይቸገራሉ። አመራረቱ ካሁን በፊት ከነበረው መሬት በማስፋት ሊሆን ይችላል ግን ምርቱ የተወሰነ ጭማሪ አሳይቷል። ከቅርብ ጊዜ ወዲህ ምን ያህል ጭማሪ እንዳሳየ አለዎት ቁጥር? በአሁኑ ጊዜ ወደ ሰባት ነጥብ አምስት ሚሊዮን ባግ አካባቢ የስልሳ ኪሎ ከረጢ ባግ አለ ከረጢ ዮንያ የስልሳ ኪሎ ባግ ወደ ሰባት ነጥብ አምስት ሚሊዮን ኬሻ ተብሎ የሚጠራው ማለት ነው። ኬሻ ያን ያህል ይመረታል እና ወደፊት ደግሞ ትልቅ ለማድረስ የመንግስት እቅድ የተለያዩ ሪፖርቶች ላይ ሳይ ትልቅ ነው ከእጥፍም በላይ ለማሳደግ እቅድ እንዳለ ነው። ስትራቴጂዎች ብዙ በተለይ የቡና ሴክተር ስትራቴጂ ቅርብ ጊዜ የተዘጋጀ ያለ እሱ ላይ ከእጥፍ በላይ ወደ አንድ ነጥብ ስምንት ሚሊዮን ለመድረስ ወደ አራት እጥፍ ከአራት እጥፍ በላይ ማለት እኮ ነው። በጣም እንግዲህ አምቢሽስ ነው ከተሳካ ቶቶ እንግዲህ ቡና አምራች ሀገር ልንሆን ነው ማለት ነው። ቡና ፈጣሪነታችን ቀርቶ ለቡና አምራችነት ገና አሁን እየተፈጨረጨርን ነው የሚሉኝ ብዙ ሀገሮች ይበልጡን አለት በቡና አምራችነት ከኛ ወስደው ዝገመት ካብትን በጥቂት አይነት ደረጃ ላይ ተመስረቶም ቢሆን ያንን ወደ ምርታማነቱን በመጨመር ከኛ የተሻለ የሚያመርቱ አሉ። በዓለም እየታወቁ እኮ የመጡ በቅርብ ጊዜ ቡና ማምረት የጀመሩ እንደነ ቪየትናም አይነት እና የደቡብ አሜሪካ ሀገሮች በጣም የጎላ ስም ነው ያላቸው የገነነ ስም ነው ያላቸው። ትክክልና። መቼ ይመስሎታል ዶክተር ታደሰ ይሄ አዲስ የቡና ፖሊሲ ይወጣል ወይም ወደ ተግባር ይገባል ብለው የሚያስቡበት ጊዜ አለ? ኦፊሻሊ ዶክመንቱ ገና የጸደቀ አልመስለኝም፣ ግን ተግባራው የጀመረው ይመስለኛል። ባለስልጣን መስሪያ ቤቱ ምናልባት ከዛ ኮንታክት ካላችሁ እነሱ እንድታነጋግሩ ትችላላችሁ፣ ግን ከዚሁ አመት ጀምሮም የሚሰራበት ነው የሚሆነው። በስንት ጊዜ ነው ይሄ የአራት እጥፍ እድገት ይገኛል ተብሎ የሚገመተው? በዛ ፖሊሲ መሰረት ምናልባት በቅርብ የሚያውቁት ነገር ካለ ከአራት መቶ ሺህ ቶን ወደ አንድ ነጥብ ስምንት ሚሊዮን ቶን ይደርሳል የሚባለው አመቱን አላስታውስም። ግን ብዙ ጊዜ አምስት አመት እቅድ ለሚወጣው እኛ ሀገር እንግዲህ የሶስተኛው የእድገትና ትራንስፎርሜሽን እቅድ ዘመን ላይ መጨረሻ ድረስ እስከዛ እንደርሳለን ተብሎ የታሰበ ነው። እርስዎ ሳይንቲስትም ኖት ዶክተር ታደሰ ከአለም አቀፍ ሳይንቲስቶች ጋርም እንደሚሰሩ አውቃለሁኝ በተለይ ከእንግሊዙ ሮያል ቦታኒክ ጋርደንስ ጋር እንደሚሰሩ አውቃለሁኝ። በዛ ደረጃስ፣ ዓለም አቀፍ አጋሮችን፣ ዓለም አቀፍ ተመራማሪዎችን ወደ ኢትዮጵያ የቡና ምርት ማስገባት የሚቻልበት ሁኔታ አለ ወይስ አሁን እየሰሩ ያሉ አሉ? ከዶክተር ታደሰ ወልደ ማርያም ጋር ያደረግነው ጉዳይ ንግግር ይቀጥላል። ብዙ ጉዳዮችን አንስተናል። ስለ ቡና እጣ ፈንታ፣ ስለ አየር ንብረት ለውጥ ጫና፣ ስለ ዶክተር አብይ አስተዳደር የደን ልማት ስትራቴጂና የቡና ልማት ትስስር ይመልሳሉ። ክቡራትና ክቡራን አድማጮች ዝግጅታችን ለምሽቱ ተጠናቀቀ። ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁን ያዳንች ሳዬና እኔም ሶሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ ትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ጤና ይስጥልን።